መጽሐፈ ዜና መዋዕል ካልዕ ምዕራፍ ሃያ አምስት አሜስያስም መንገሥ በጀመረ ጊዜ የሀያ አምስት ዓመት ጎልማሳ ነበር። በኢየሩሳሌምም ሀያ ዘጠኝ ዓመት ነገሠ። እናቱ ዮዓዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም። መንግሥትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደ ተጻፈ እግዚአብሔርም ሰው ሁሉ በገዛ ኀጢአቱ ይሙት እንጂ አባቶች በልጆች ፈንታ አይሙቱ፣ ልጆችም በአባቶች ፈንታ አይሙቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። አሜስያስም ይሁዳን ሰበሰበ። በየአባቶቻቸውም ቤቶች ከሺህ አለቆችና ከመቶ አለቆች እጅ በታች አቆማቸው። ከሀያ ዓመትም ጀምሮ ከዚያም በላይ ያሉትን ይሁዳንና ብንያምን ሁሉ ቈጠረ። ለሰልፍም የሚወጡ ጋሻና ጦርም የሚይዙ ሦስት መቶ ሺህ የተመረጡ ሰዎች አገኘ። ደግሞም ከእስራኤል ዘንድ መቶ ሺህ ጽኑአን ኃያላን በመቶ መክሊት ብር ቈጠረ። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ከአንተ ጋር አይውጣ። ብትሄድ ግን በእነርሱም ማሸነፍ ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶች ፊት ይጥልሃል አለው። አሜስያስም የእግዚአብሔርን ሰው ለእስራኤል ጭፍራ የሰጠሁት መቶ መክሊት ምን ይሁን አለው። የእግዚአብሔርም ሰው ከዚህ አብልጦ ይሰጥህ ዘንድ እግዚአብሔር ይችላል ብሎ መለሰለት። አሜስያስም ከኤፍሬም የመጡት ጭፍሮች ወደ ስፍራቸው ይመለሱ ዘንድ ለይቶ አሰናበታቸው። ስለዚህም ቊጣቸው በይሁዳ ላይ ጸና ወደ አገራቸውም በጽኑ ቊጣ ተመለሱ። አሜስያስም በረታ ሕዝቡንም አውጥቶ ወደ ጨው ሸለቆ ሄደ። ከሴይርም ልጆች አሥር ሺህ ገደለ። የይሁዳም ልጆች ደግሞ አሥር ሺህ ሰዎችን በሕይወታቸው ማረኩ። ወደ ዓለቱም ራስ ላይ አመጧቸው። ከዓለቱም ራስ ላይ ጣሏቸው፣ ሁሉም ተፈጠፈጡ። አሜሲያስ ግን ከእርሱ ጋር ወደ ሰልፍ እንዳይሄዱ ያሰናበታቸው ጭፍሮች ከሰማርያ ጀምረው እስከ ቤትሖሮን ድረስ በይሁዳ ከተሞች ላይ አደጋ ጣሉ። ከእነርሱም ሦስት ሺህ ገደሉ፣ ብዙ ምርኮም ማረኩ። አሜስያስም የኤዶምያስን ሰዎች ከገደለ በኋላ የሴይርን ልጆች አማልክት አመጣ የእርሱም አማልክት የሆኑ ዘንድ አቆማቸው። ይሰግድላቸውም ያጥንላቸውም ነበር። ስለዚህም የእግዚአብሔር ቍጣ በአሜስያስ ላይ ነደደ። ሕዝባቸውን ከአንተ እጅ ያላዳኑትን የአሕዛብን አማልክት ስለ ምን ፈለግሃቸው? የሚል ነቢይ ሰደደበት። እርሱም ሲናገር ንጉሡ፣ በውኑ አንተ የንጉሡ አማካሪ ልትሆን ሾመንሃልን? ተውቅጣትን ስለ ምን ትሻለህ አለው ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋህ እንዳሰበ አወቅሁ ብሎ ተወ። የይሁዳም ንጉሥ አሜሲያስ ምክር አደረገና እና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ኢዮአስ ላከ። የእስራኤልም ንጉሥ ኢዮአስ የሊባኖስ ኵርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኵርንችቱን ረገጠ። አንተም እነሆ ኤዶምያስን መትቻለሁ ብለህ ኮርተሃል። በቤትህ ተቀመጥ። አንተ ከይሁዳ ጋር ትወድቅ ዘንድ ስለ ምን መከራ ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። የኤዶምያስንም አማልክት ስለፈለጉ ፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ የእግዚአብሔር ፈቃድ ነበርና! አሜስያስ አልሰማም። የእስራኤልም ንጉሥ ኢዮአስ ወጣ እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ ላይ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም አመጣው የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ አራት መቶ ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርን ቤት በኦቤድ ኤዶም ጋር የነበሩትን ዕቃዎች ሁሉ፣ የንጉሡን ቤት መዛግብት በመያዣ የተያዙትንም ወስዶ ወደ ሰማሪያ ተመለሰ። የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ ዐሥራ አምስት ዓመት ኖረ። የቀረውም የፊተኛውና የኋለኛው የአሜስያስ ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ የተጻፈ አይደለምን? አሜስያስም እግዚአብሔርን ከመከተል ከራቀ በኋላ በኢየሩሳሌም የዓመፅ መሐላ አደረጉበት፣ ወደ ለኪሶም ኮበለለ። በስተ ኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነው አመጡት፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት።